spool ከአውሮፓ እግር ኳስ የዋንጫ ፍጻሜ ትናንት በፖርቹጋል አንድ ለዜሮ የተረታችው ፈረንሳይ አጥቂ አንቷን ግሪዝማን ምርጥ ተጫዋች ተብሎ ተመረጠ። በ103ኛው የቱር ደ ፍራንስ የብስክሌት ሽቅድምድም ላይ ኢትዮጵያዊው ጽጋቡ ገብረ ማርያም ግርማይ በአጠቃላይ ነጥብ ደረጃውን እያሻሻለ ነው። ከኢትዮጵያ ብስክሌተኛ በቱር ደ ፍራንስ ሲሰለፍ ጽጋቡ የመጀመሪያው ነው። በፎርሙላ አንድ የመኪና ሽቅድምድም ሌዊስ ሀሚልተን ዳግም አሸናፊ ሆኗል። በሜዳ ቴኒስ ፉክክር አሜሪካዊቷ ሴሬና ዊሊያምስ ን የሚስተካከል አልተገኘም። በዊምብልደን ለሰባተኛ ጊዜ አሸናፊ ሆናለች። በመጀመሪያም እግር ኳስ የአውሮጳ እግር ኳስ ማኅበራት በአውሮጳ እግር ኳስ የዘንድሮ ውድድር ኮከብ ግባ ግቢ የሆነው የፈረንሳዊው አጥቂ አንቷን ግሪዝማንን ምርጥ ተጫዋች ሲል ሰየመ። ፈረንሳይ ትናንት ለዋንጫ ብትደርስም በፖርቹጋል አንድ ለዜሮ በሆነ ውጤት የተሸነፈችው ባለቀ ሰዓት ነበር። በትናንቱ ምሽት የፖርቱጋሉ ክርስቲያኖ ሮናልዶ ለሁለት ጊዜያት አንብቷል። አንድም በጉዳት ከሜዳ ሲወጣ፣ አንድም ተቀይሮ የገባው አጥቂ ኤደር በባክነ ሰዓት አዘጋጇን ሀገር ጉድ አድርጎ ፖርቹጋሎችን ሲያስፈነጥዝ የዓለማችን ምርጡ ተጫዋች ክርስቲያኖ ሮናልዶ ደጋግሞ አንብቷል። በእርግጥም ሮናልዶ በጫወታው የመጨረሻ ደቂቃዎች ላይ አሰልጣኝ ፈርናንዶ ሳንቶስን የተካ እስኪመስል ድረስ ለተጫዋቾች መመሪያ ሲሰጥ ነበር። በጭንቀት ተውጠው የነበሩት አሰልጣኝ ፈርናንዶ ሳንቶስን ብዙዎች የተቀያሪ ወንበር እንዲያሞቅ ነው ያመጡት ይባል የነበረው ኤደር ባለቀ ሰዓት በእግር ኳሱ ዓለም ማብቂያ የሌለው ደስታ አጎናጽፏቸዋል። ክርስቲያኖ ሮናልዶና አሰልጣኝ ፈርናንዶ ሳንቶስን ከፊት ያስቀድመው የፖርቹጋል ቡድን ዛሬ ዋንጫውን ይዞ ፖርቹጋል ሲገባ በአስር ሺዎች የሚቆጠሩ ደጋፊዎች በደስታ ተቀብሏቸዋል። የዘንድሮ የአውሮፓ ዋንጫ ከ16 ቡድኖች ወደ 24 ማደጉ እንደ ፖርቹጋል የጠቀመው ሀገር የለም። በዘንድሮ ውድድር ከእያንዳንዱ ስድስቱ ምድብ ሁለት ቡድኖች በጥቅሉ 12 ቡድኖች በቀጥታ ሲያልፉ፣ ከእያንዳንዱ ምድብ ምርጥ ሶስተኛው ነው የጨረሱ አራት ቡድኖችን ማለፍ ችሏል። ፖርቹጋል በዚህ ለመጀመሪያ ጊዜ በተሰጠ እድል ተጠቅሞ ነው ለመጀመሪያ ጊዜ የአውሮፓ ዋንጫን ማሸነፍ የቻለውም። ፖርቹጋሎች በትናንቱ ድል ከፈረንሳይ ሊዛቦን፣ ከበርሊን እስከ ቦን በመላው ዓለም በደስታ ሲፍነከነኩ ዋንጫውን ለሶስተኛ ጊዜ እናስቀራለን የሚል ተስፋ ሰንቀው የገቡት ፈረንሳዮች ህልማቸው መክኗል። አዘጋጇ ፈረንሳይ ውስጥ የዝግጅቱ አጠቃላይ ድባብና የውድድሩ መንፈስ ምን ይመስል ነበር? ስቱዲዮ ከመግባት ያስቀድሞ የፓሪሷ ውኪላችን ሃይማኖት ጥሮነን በስልክ አነጋግሪያት አለው። መልካም ማንቴ ለሰጠኝ እድል አመሰግናለሁኝ። ፈረንሳይ እንግዲህ የዚህም የ ሁለት ሺ አስራ ስድስት የአውሮፓ ዋንጫ ዝግጅት ኃላፊነቱን ከተረካኝ ብሽበት አመት ጀምሮ ካሁን ድረስ በተሳካ ሁኔታ ነው ዝግጅቱን ሳደርገ የቆየችውም ለዚህም ዘጠኝ ከተሞችን መርጣ ዘጠኝ ስቴዲየሞች ለዚህ ሻምፒዮን ውድድር ተዘጋጅተዋል። እንደገናም ደግሞ ቀደም ሲል ከነበሩት ስቴዲየሞችም አዳዲስ ስቴዲየሞችም ተገንብተው ለዚህ ውድድር ዝግጁ ነበሩ። በጣም በሚገርም ሁኔታ ከግንባታ ጋር ከዝግጅት መጓተት ጋር ምንም አይነት እንከን ሳይገጥመው ነው ይሄ ሻምፒዮን ተዘጋጅቶ ለፍጻሜ የደረሰው። በአጠቃላይ የተዋጣለ ዝግጅት ነበር ማለት የምንችለው። ጥሩ። እስኪ እንደው የጸጥታና ደህንነቱን ጉዳይ የምንመልከት። ምክንያቱም ቀደም ሲል በፈረንሳይ ተከታታይ የሽብር ጥቃቶች ደርሰው ነበር። ከዚህ አንጻር በፈረንሳይ የነበረው የደህንነት ጥበቃ ምን ይመስል ነበር? በዚህ ሻምፒዮን ውድድር ላይ ትልቅ የራሱን ጥላ ያጠላል ተብሎ ነው ተጠብቆ የነበረው። በእርግጥም አላጠላ ማለት አይቻልም። በርካታ ሰራተኞች በሻምፒዮናው ወቅት ስራ ማቆም አድማ ነበር። የአየር መንገድ ሰራተኞች፣ የባቡር ሰራተኞች ግጭቶች ነበሩ። ከተማ ውስጥ ፓሪስ ውስጥ ውድድር የተካሄደ እንደዚሁ ከፖለቲካ ግጭቶች ይደረጉ ነበረ። ይሄ የራሱ ውድድሩን ከውድድሩ ጀርባ አንድ የራሱ ተጽዕኖ ቢኖረውም እዛው በውድድሩ ደረጃ ስንመለከተው ምንም ያጎደለው ነገር አልነበረም። ሆኖም ግን በተለይ አንዳንድ ነውጠኛ ደጋፊዎች በዚህ ሻምፒዮንሺፕ ላይ የፈጠሩት ረብሻ አንድ የራሱ የሆነ አሻራ ጥሎ ያለፍበት ሁኔታ ነው የነበረው። እናም ለፖሊሶችም ራስ ምታት በነገር ላይ በትናንትናው ዕለትም እዚሁ ፓሪስ በተለይም ከዘጠና ሺህ በላይ ተመልካቾች አንድ ላይ በትልቅ ስክሪን በማዩበት ሀይፈል ታወር አካባቢ በተገነባው የተመልካቾች መመልከቻ ስታ አቅራቢያም ረብሻ ተነስቶ በትናንትናው ዕለት ወደ አርባ ሰዎች በቁጥጥር ስር ሆነዋል። የተወሰኑ የሞተር ሳይክሎችና መኪናም ተቃጥሏል። ፖሊስ አስለቃሽ ጋዝ ተጠቅሟል፣ ሰዎቹን ለመበተን። ከዛ ውጭ ግን በአጠቃላይ ከነዚህ ችግሮች በተጨማሪ ምንም የተለየ ችግር ሳይፈጠር ነው ሻምፒዮን የተጠናቀቀው ውድድሩ። ትላንት ሲጠናቀቅ ብዙዎች ቀደም ብሎ ፈረንሳይ ታሸንፋለች የሚል ግምት ነበራቸው። ፈረንሳዮችም ከነበረባቸው ተከታታይ ችግር የፖለቲካም ውዝግብም ሆነ የሽብር ጥቃት ትንሽ ሊያገግሙ ይችላሉ፣ እፎይ ሊሉ ይችላሉ፣ በጋራ ሊደሰቱ ሁሉ ይችላሉ የሚል ነገር ነበር እና ያሸንፋሉ የሚልም ግምት ተሰጥቶ ነበር። ትላንት ፈረንሳይ ግን በባከነ ሰዓት አንድ ለዜሮ ተሸንፋለች። የህዝቡ ስሜት ድባብ ምን ይመስል ነበር? ጋዜጦችስ ምን የተለየ ነገር ያሉት ነገር አለ? አብዛኞቹ በቡድናቸው ውጤት ቢያዝኑም በነበረው የቡድኑ አጠቃላይ አቋም ግን ተጽናንተዋል። ሆኖም ግን በዛሬው ዕለት ኮንሶ ሆኖ ለተሸነፈው ቡድናቸው ብናሸንፍ መልካም ነበር። አጠቃላይ ፈረንሳይ ካለችበት ነባሪያዊ ሁኔታ የዚህ ቡድን ማሸነፍ ትልቅ መነቃቂያ ይሆን ነበር። ሆኖም ግን ተቀብለኗል። ስለዚህ አብረናችሁነን ብዙ ነገር አድርጋችኋል በሚል በዛሬው ዕለት በቤተ መንግስታቸው ለብሔራዊ ቡድኑ የምሳ ግብዣ አድርገዋል። በዛውም በርካታ ሰዎችም ወጠው ብሔራዊ ቡድኑ ወደ ቤተ መንግስት ደረሰበት ወቅትም ድጋፋቸውን ገልጸዋል። አጠቃላይ እንግዲህ ህዝቡ የተከፈለ ስሜት ነው የነበረው። በአንጻሩ ደግሞ አውሮፓ ውስጥ በርካታ የፖርቱጋል ዜጎች ከሊዝበን ቀጥሎ የሚኖሩባት ናት ፓሪስ። በመሆኑም በትላንትናው ምሽት ትልቅ ትልቅ ደስታ ነው የነበረው። በርካታ እዚህ ሀገር የሚኖሩ ፖርቹጌዞች ደስታቸውን በጣም በሚገርም ሁኔታ ነው ሲገልጹ የነበሩት። አድማጮች እስከ ትናንት ድረስ በፈረንሳይ ሲካሄድ ስለነበረው የአውሮፓ እግር ኳስ ዋንጫ ውድድር አጠቃላይ ድባብን እስከ ፍጻሜው ድረስ ምን ይመስል ነበር በሚል ከፓሪሷ ወኪላችን ሃይማኖት ጥሩነህ ጋር ያደረግነው ቃለ ምልልስ ነበር። ሃይማኖት፣ ለሰጠሽን ማብራሪያ ክልብ አመሰግናለሁ። እግዜር ይስጥልን፣ እኔም አመሰግናለሁ። ማንሴ፣ የትናንትናውን የፈረንሳይ ሽንፈት በተመለከተ ጋዜጦች ከሰጧቸው አስተያየቶች መካከል ለፓሪዚያን የተሰኘው ዕለታዊ ጋዜጣ ሽንፈቱን አቤት ጭካኔ ሲል አብይ ርዕስ አድርጎ አውጥቶታል። በጋራ ደስታ ለመቦረቅ እጅግ ጓጉተን ነበር እጅግ ያሳዝናል ሲል ጋዜጣው የፈረንሳይ እግር ኳስ ደጋፊዎችን ስሜት አንጸባርቋል። እጅግ ከባድ ፉክክር በሚታይበት የቱር ደ ፍራንስ ተከታታይ ውድድር ላይ በመሳተፍ ላይ የሚገኘው ኢትዮጵያዊው ብስክሌተኛ ጽጋቡ ገብረ ማርያም ግርማይ በትናንቱ ዘጠነኛ ዙር ውድድር ከ193 ተወዳዳሪዎች 54ኛ ወጥቷል። ጽጋቡ በቱር ደ ፍራንስ ውድድር በመሳተፍ የመጀመሪያው ኢትዮጵያዊ ነው። የ24 ዓመት ወጣት በየጊዜው በዚህ ውድድር ላይ የሚደነቅ መሻሻል እያሳየ ነው። በትናንቱ ዘጠነኛ ዙር ውድድር የኤርትራው ናትናኤል ብርሃኔ ከ193 ብስክሌተኞች 29ኛ በመውጣት ጠንካራ አትሌት መሆኑን አስመስክሯል። እስከ ዛሬ በተከናወኑት ዘጠኝ ውድድሮች በአጠቃላይ ኢትዮጵያዊው ጽጋቡ 89ኛ ደረጃን ሲይዝ የኤርትራው ናትናኤል 103ኛ ደረጃ ላይ ይገኛል። ዛሬ እረፍት ይደረግና አስረኛው ዙር ነገ ይቀጥላል። በነገ ውድድር ብስክሌተኞቹ 197 ኪሎ ሜትር ርቀት ይወዳደራሉ። ውድድሩ በተከታታይ ዘልቆ የመጨረሻውና 21ኛው ዙር ሽቅድምድም የሚከናወነው ከሁለት ሳምንት በኋላ እሁድ ሐምሌ 17 ቀን ነው። እስከዚያ ድረስ ተወዳዳሪዎች በየደረጃቸው ለማሸነፍ ይፎካከሩና አጠቃላይ 21 ዙር ላይ ያመጡት ነጥብ ተደምሮ የመጨረሻው አሸናፊ ይለያል። የመኪና እሽቅድምድም በፎርሙላ አንድ የመኪና እሽቅድምድም የመርሴዲስ አሽከርካሪዎቹ ሌዊስ ሃሚልተንና ኒኮ ሮዝበርግ መፎካከራቸውን ቀጥሏል። በትናንቱ እሽቅድምድም ሌዊስ ሃሚልተን በድጋሚ አንደኛ በመውጣት አሸናፊ ሆኗል። የቡድኑ አባል ጀርመናዊው ኒኮ ሮዝበርግ በሦስተኛነት አጠናቋል። የብሪታንያው አሽከርካሪ ሌዊስ ሃሚልተን የትናንትና ድሉ በአምስት እሽቅድምድሞች አራተኛ ሆኖ ተመዝግቦለታል። እስካሁን ሌዊስ ሃሚልተን 47 ውድድሮች ላይ ማሸነፍ የቻለ ኃያል አሽከርካሪ ነው። የመርሴዲስ ቡድኑ በዚህ የውድድር ዘመን ከአስር ውድድሮች ዘጠኙን ማሸነፍ ችሏል። ኒኮ ሮዝበርግ በሁለተኛነት ቢያጠናቅቅም በሬዲዮ መነጋገሪያ ምክር በመቀበሉ 10 ሰከን ተቀጥቶ ሶስተኛ ሆኗል። በዚህ መሰረት ሶስተኛውን ያጠናቀቀው የሬድ ቡሉ አሽከርካሪ ኔዘርላንዳዊው ማክስ ፈርስታፐን ሁለተኛ ደረጃ ተሰጥቶታል። የሜዳ ቴኒስ በዌምብልደን የሜዳ ቴኒስ ውድድር በሴቶች ፉክክር ዝነኛዋ አሜሪካዊት ሴሬና ዊሊያምስ ለሰባተኛ ጊዜ አሸናፊ ሆናለች። ሴሬና ትናንት ያሸነፈችው ጀርመናዊቷ አንጀሊክ ክሬበርን ነው። የብሪታንያው አንዲ ሙራይ በበኩሉ በዌምብልደን ለሁለተኛ ጊዜ አሸንፏል። አንዲ ሙራይ ትናንት ለድል የበቃው ካናዲያዊው ሚሎ ራይኖችን በማሸነፍ ነው። አድማጮች የስፖርት ጥንቅራችን በዚሁ ይጠናቀቃል። አስተያየትና ጥቆማችሁ ያለን፣ ማንተጋፍቶ ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።